ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባች የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና ከጎኔ አብራኝ ቁጭ ብላለች። ሰላም እንደምናመሻችሁ። በምሽቱ ዝግጅት በኢትዮጵያ የተከሰተው ድርቅ ያስከተለውን የምግብ እጥረት ለማሟላት እና እርዳታ ለማቅረብ የተባበሩት መንግስታት ድርጅት የጀመረው የዘጠና ቀን የግንዛቤ ማስጨበጫ እና የገንዘብ ማሰባሰቢያ ዘመቻ ወቅት ከሰባት መቶ ሚሊዮን ዶላርስ በላይ ለማሰባሰብ እንዳቀደ አስታወቀ። Right now, we face a gap, you know, which could have an impact on our ability to provide uh, support. <laughs> በኢትዮጵያ የውጭ ቃል አቀባይ ቾይስ ኦኮሮ ናቸው። ከዝናብ እጥረቱና ከሌሎች ምክንያቶች ጋር በተያያዘ በተለያዩ አካባቢዎች የመጠጥ ውሃ ችግር ተከስቷል። ዘጋቢያችን መለስ ካቸው አመሀ ወደ ቡራዮ ከተማ ተጉዞ ነዋሪዎችን አነጋግሯል። አንድ በጎ ዜና እናክል በመቀሌ ከተማ በድህነት ለሚኖሩ 24 እናቶች አንድ ቤተሰብ የተሟላ ቤት ሰርቶ አስረክቧቸዋል። ወደ ዩናይትድ ስቴትስ ህጋዊ ባልሆነ መንገድ ደቡባዊና ማዕከላዊ አሜሪካን ሀገሮች በእግር በመኪናና በጀልባ ተጉዘው የሚደርሱ ኢትዮጵያውያንን ታሪክ እናቀርባለን። የኬንያ ፓስፖርት የገንዘብ ተገዝቶ ደላላ ነው ለደላላው 7 ሺህ ዶላር ከስማ ቤተሰቦች የሚከፈሉ ጋቢና፣ ቪኦኤ የአዲሱ ያዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ትላንት የውጭ ጉዳይ ሚኒስተራቸውን አባረሩ። ደቡብ ሱዳን ለ27 ዓመታት የእርስ በርስ ጦርነት ውስጥ በቆየችባቸው ዓመታት ባርናባ ማርሌን ቤንጃሚን የውጭ ጉዳዮች ኃላፊነት ሚና ይጫወቱ እንደነበር ይታወቃል። ፕሬዚዳንት ሳልቫኪር በብሔራዊ ቴሌቪዥን እወጃቸው በውጭ ጉዳይ ሚኒስተሩ የተባረሩበትን ምክንያት አልገለጹም። ሆኖም እርምጃው የተወሰደው ባርናባ ማርሊን ቤንጃሚን በነዳጅ ዘይት ሀብታሙ የአብዬ ግዛት የደቡብ ሱዳን አካል አይደለም የሚል አስተያየት ሰንዝረዋል ከተባለ ጀምሮ ከስልጣን እንዲወገዱ የቀረበውን ጥሪ ተከትሎ ነው። የቀድሞ ባለስልጣን ግን የተባረርኩት ስለ አብዬ ግዛት በሰጠውት አስተያየት ምክንያት ነው ብዬ አላምንም ብለዋል። በሌላ ደቡብ ሱዳን ዜና። ከሳምንታት በፊት የተመረጡት አዲሱ የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ አፍሪካን ሲጎበኙ የመጀመሪያ ምርጫቸው ደቡብ ሱዳን ሆናለች። ጂያኒ ዛሬ ጁባ ውስጥ ለጋዜጠኞች ሲናገሩ በሀገሪቱ የእግር ኳስ ስፖርትን ደረጃ ከፍ ለማድረግ ቢሮአቸው ከደቡብ ሱዳን የስፖርቱ ባለስልጣናት ጋር በቅርቡ እንደሚሰራ ተናግረዋል። የፊፋው ባለስልጣን ወደ ጁባ የመጡትም ደቡብ ሱዳን ከቤኒን ጋር የምታደርገውን ግጥሚያ ለመመልከት መሆኑን አስረድተዋል። በጨዋታው ቤኒን ሁለት ለአንድ አሸንፋለች። አዲሱ የፊፋ መሪ ጂያኒ ኢንፋንቲኖ በጉብኝታቸው ወቅት ከፕሬዝዳንት ሳልቫኪር ጋር ተገናኝተው በስፖርቱ ዙሪያ ተነጋግረዋል ተብሏል። ጂያኒ ደቡብ ሱዳንን ሲጎበኙ ይህ ሁለተኛ ጊዜያቸው ሲሆን ከአንድ ወር በፊትም የምረጡኝ ዘመቻቸውን ሲያካሂዱ የሀገሪቱን ድጋፍ ለማግኘት ጁባ እንደነበሩ ተዘግቧል። የአውሮፓ ህብረት የፍትህና የጸጥታ ሚኒስትሮች ዛሬ በብራስልስ ተሰብስበው የደህንነትና የጸጥታ ጥበቃ መረጃዎችን በስፋትና በፍጥነት መለዋወጥ በሚችሉበት መንገድ ላይ ተወያይተዋል። ሚኒስትሮቹ ስብሰባ እያካሄዱ ባሉበት ሰዓት ፖሊስ ከተማይቱ ውስጥ በደረሱ የሽብር ጥቃቶች በሚጠረጠር ሌላ ሰው ለመያዝ አሰሳ ማካሄዱም እንደ ቀጠለ መሆኑ ተዘግቧል። በማክሰኞ የአሸባሪዎቹ ጥቃት ሰላሳ ሰዎች ሰላሳ አንድ ሰዎች ተገድለዋል፣ ሌሎች ሶስት መቶ የሚደርሱ ደግሞ መጎዳታቸው ይታወቃል። እስላማዊ ቡድን አይሲስ ባለፈው ህዳር ፓሪስ ላይ ለደረሰው ጥቃት እንዳደረገ ሁሉ ለማክሰኞ የብራስልስ ጥቃትም ኃላፊነቱን ወስዷል። በየመኑ የእርስ በርስ ውጊያ የሚፋልሙ ወገኖች ተኩስ ለማቆምና በመጩ መያዜ አዲስ የሰላም ንግግር ለመጀመር ተስማምተዋል። በብሔራዊ ደረጃ ተኩስ አቁም ለማድረግ የተደረሰው ስምምነት በሀገሪቱ ሰዓት አቆጣጠር መጋቢት ሀያ ስምንት እኩለሊት ላይ ይጀመራል ሲሉ በየመን የተባበሩት መንግስታት ድርጅት ልዩ መልእክተኛ እስማኤል ኦሊድ አህመድ አስረድተዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዞዋችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አድረገው አብረን ከአድማ ስንሻገር እንላችኋለን። ጋቢና የኦሮሚያ ገዢ ፓርቲ ኦህዴድ በአዳማ ስብሰባ አካሂዶ በኦሮሚያ ክልል ባጋጠመው ወቅታዊ ችግር ኃላፊነታቸውን አልተወጡም ያላቸውን ሶስት መቶ አመራር አባሯል። አንዳንዶቹን ከኃላፊነት ዝቅ አድርጓል። ግምገማው እንደሚቀጥልና ሌሎች የሚነሱ አመራሮች እንዳሉ ማስታውቋል። ይህ የፓርቲው እርምጃ በኦሮሚያ ለተነሳው ተቃውሞ የሚያመጣው ለውጥ አለ ስትል ለኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሰብሳቢ አቶ ሙላቱ ገመቹ ጽዮን ግርማ ጥያቄውን አቅርባ ነበር። ኦዲድ እነዚህ ሶስት መቶ የሚጠጉ ባለስልጣናት ከስልጣን ላይ ተነስተዋል። የኦሮሞ ጉዳይ እልባት ያገኛል? የታሰሩ ሰዎች ይፈታሉ? እነዚህ ሶስት መቶ ሰዎቹ ሁሉ ጥፋተኞች ናቸው ኦሮሞ ላይ ለደረሰው አሁን በዚህ በደል ላይ እነዚህ ናቸው ብለን የምናምነው አይደለም። ፓርቲው በጠቅላላው ኢህአዴግ በአጠቃላይ በያዘው ትክክለኛ ያልሆነ አመራር በመሆኑ በጠቅላላው የኢህአዴግ ስርዓትን ነው እኛ ስርዓታችሁ ትክክል አይደለም የያዛችሁት የኢኮኖሚ ማስተዳደሩም፣ የህዝብ ማስተዳደሩም በዲሞክራሲ ላይ ያልተመሰረተ ከምርጫ ጀምሮ እስካሁን ድረስ የሚደረጉ ነገሮች ሁሉ ኢሰብአዊ፣ በሙሉ የኢህአዴግ ጠቅላላ አመራሩ ነው ነው የምንለው እኛ። ሶስት መቶ ሰው ቀርቶ እንደገናም እኮ ሰዎች የሚባረሩ አሉ፣ ብዙ ሰዎች እንደሚባረሩ፣ እነዚህ የሶስት መቶዎቹ የመጀመሪያዎቹ ናቸው የተባረሩትም። ስለተባረሩ እኛ የኦሮሞ ጥያቄ ይፈታል፣ በዚህ ተፈቷል ብለን የምናምነው አይደለም። ስለዚህ ይሄ የተወሰደው እርምጃ ሶስት መቶ የአንድ መንግስት ሶስት መቶ ሰው ጥፋተኛ ነው ማለት እኔ በአንድ ጊዜ በፖሊሲ የተሠራው ግድፈት የሶስት መቶ ብቻ አይደለም፣ አጠቃላይ የፓርቲውም ጭምር ነው ነው የምንለው እነዚህ ሶስት መቶዎቹ ተባረሩ ሲባል ምን ፈጽመዋል ተብሎ ነው የተባረሩት? ምክንያት ተገልጿል። እነሱ የገመገሙበትን መሰረት አድርጎ መናገር ሊኖርብኝ ነው። ይሄኔ ደግሞ የዛ ስብሰባው አባል አልነበርኩም። ነገር ግን እንደማስበው እና እንደሚገምተው በግሌ ከሆነ አነጣጥሮ የተኮሱ አይደለም። በየቦታው ሞብ በሚነሳበት ጊዜ ይመስለኛል እንግዲህ ህዝብ ጥያቄውን በሚያነሳበት ጊዜ ለጥያቄው መልስ የኃይል እርምጃ ያልወሰዱ እንደሆነ የኃይል እርምጃ መውሰድ ነበረባቸው፣ ጸጥ ማሰኘት ነበረባቸው። ይህንን አላደረጉም፣ ስለዚህ ችላ ብለዋል እና ስለዚህ እነዚህ ሰዎች ከህዝቡ ጋር የህዝቡን ጥያቄ ተቀብሎ አብሮ ተባብረዋል። ስለዚህ ከእኛ ጋር ሊወግኑ አይገባም የሚል ሊሆን ይችላል። የሚል ግምት ነው የራሴ ግምት ነው። ምክንያቱም ይሄ ወደዚህ ግምት ሊያስገደኝ የቻለው ክቡር ጠቅላይ ሚኒስትሩ ንግግር ካደረጉ ወዲህ ለህዝብም ጥፋተኛ ነው ፓርቲው፣ ሌላ አካል የለም። በፊት ኦፌኮ በሰላማዊ መንገድ ተደራጅቶ ይህን ሁሉ ቅስቀሳ ሲያካሂድ ነበረ። ፓርቲያችንን ሁሉ ይቆንሉ ነበረ። ያ አልነበረም። እኛው ከእኛ ነው ጥፋቱ ካሉ በኋላ አሁንም አፈናው፣ እስራቱ፣ ግድያው እየቀጠለ ነው። ይሄ በመሆኑ እንግዲህ እነዚህ ሰዎች ሲሪየስሊ ወስዶ ህዝብን በጠቅላላው ማፈን አልቻሉም። እንዳሁኑ ወታደርን ጠርቶ ጦር ሰራዊትን በጉልበት ይህን ህዝብ ዝም ማሰኘት አልቻሉም። ስለዚህ ጥፋተኞች ናቸውና ፓርቲው አባል ሆኖ ሊቀጥሉ አይችሉም የሚል ሊሆን ይችላል የሚል ነው። ይሄ የግል ግምቴ ነው። ያው በቦታው ስላልነበሩ እንግዲህ እኔም የጠየቅኩት ግምቶትን ነው። ግን ምናልባት ጠቅላይ ሚኒስትሩ ችግሩ ያለው እኛ ጋ ነው ካሉ ያንን የችግሩን መፍትሄ ፈልገው ችግሩ ከአመራሮች ነው በሚል ተነስተው ግምገማ ተደርጎባቸው ተነስተው ስሊሆን አይችልም። ጠቅላይ ሚኒስትሩ ጥፋቱ ከእኛ ነው ካሉ ማድረግ የነበረባቸው የቀረበውን ጥያቄ መልስ መስጠት ነው፣ በተግባር ማሳየት ነው። ይኸው ምንድን ነው? የታሰሩትን የፖለቲካ እስረኞችን መፍታት፣ በየቦታው ጉዳት ለደረሰባቸው ህዝቦች በደንቡ መሰረት በካልቸሩ መሰረት ካሳ መክፈል በየቦታው ከካምፕ ውጪ ሰራዊቱ ተበትኖ ህዝብ መካከል አሁን የሚያደርሰውን ጥፋት ሁሉ መመለስ፣ ወደ ካምፑ ተመልሶ ሰው ሰላማዊ ኑሮውን እንዲቀጥል ማድረግ። አሁን በጣም ብሶ በየቦታው ያሉት በሙሉ ኦሮሞ በአጠቃላይ እየተጋዘ ነው። እስር ቤት እየወሰዱ ነው። ወዴት እስር ቤት ይወስዳሉ ሲባል እኛ አናውቅም። ሰው በሙሉ ይጮሃል። ወዴት እንደወሰዱ አናውቅም። አንድ መንግስት፣ አገርን የሚያስተዳድር መንግስት አንድን ሰው ሲያስር በአግባቡ የሚሄድበትን ለቤተሰብ ሁሉ ይናገራል። ወደዚህ ነው፣ ውሃ አቅርቡለት፣ ምግብ አቅርቡለት፣ ቅያሪ ልብስ ስጡት። በዲሞክራሲያዊ መንገድ የተመረጠ መንግስት ለዚህ አይነት ያስባል። ጥፋተኛ ሆነው እንኳን ቢገኝ አሁን የሚካሄደው ነገር ሁሉ አሳዛኝ ነው። በየቦታው በየ ክፍለ ሀገሩ የሚገኘው ጣጣ በየቦታው ለምን በሰላማዊ መንገድ ቁጭ ብሎ ከህዝብ ጋር ተወያይቶ ይህን ችግር መፍታት እንደማይቻል አይገባኝም። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ስርጭት ይጀምራል። የፊታችን ሰኞ መጋቢት 19 ቀን ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399፣ ኤፍኢሲ 56ኛ፣ ሲምቦል ሬት 27.5፣ ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኤ ሌስ ፕሮስ ቦንድሪስ በኢትዮጵያ በአሁኑ ወቅት አስር ነጥብ ሁለት ሚሊየን ዜጎች ለተረጅነትን ያጋለጠው ድርቅ ያስከተለው ጉዳይ አነስተኛ ቢሆንም የዝናቦ እጥረት ግን ከዘጠኝ ሰባ ሰባቱ የከፋ መሆኑን የእርዳታ ድርጅቶች በመግለጽ ላይ ናቸው። የተባበሩት መንግስታት ድርጅት በትላንትና ውለት የጀመረው የዘጠና ቀን የግንዛቤ ማስጨበጫና የገንዘብ ማሰባሰቢያ ዘመቻ ከ ሰባት መቶ ሚሊየን ዶላርስ በላይ ለማሰባሰብ ያለውን እቅድ አስታውቋል። በአሁኑ ወቅት የበልግ ዝናብ በከፊል መጥፋትም የዜጎችን የምግብ ዋስትና ክፉኛ መፈታተኑን በአዲስ አበባ በመንግስታቱ ድርጅት የዩኤን ኦቻ ቃል አቀባይ ቾይስ ኦኮሮ አስታውቀዋል። ከአንድ ወር በፊት ይጀመራል ተብሎ ተጠብቆ ለነበረው የበልግ ወቅት ገበሬዎች ለመዝራት እንዲችሉ የዩናይትድ ስቴትስ መንግስት አራት ሚሊዮን ዶላርስ የሚያወጣ ዘር እንደሚያከፋፍል አስታውቆ ነበር። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ይፋ የተደረገው የገንዘብ ማሰባሰቢያ ዘመቻ ከትናንት ጀምሮ እንደ አውሮፓውያን አቆጣጠር እስከ ሰኔ ሀያ የሚቆይ ነው። በቢሮው የእቅድ ግንኙነት እና የመረጃ ትንተና ክፍል ኃላፊ ቾይስ ኦኮሮ ዛሬ ለቪኦኤ እንዳስረዱት የተባበሩ መንግስታት የእርዳታ ድርጅቶችና የኢትዮጵያ መንግስት እንደዚሁም የኢትዮጵያ ቀይ መስቀል በዘመቻው ተሳታፊ ናቸው። የተለያዩ እንቅስቃሴዎችን በማድረግም አስቸኳይ የገንዘብ ድጋፍ ለማሰባሰብ ታቅዷል። በአሁኑ ሰዓት ለተረጂዎች ድጋፍ ለማድረግ ባለን አቅም ላይ ተጽዕኖ የሚያሳድር ከፍተኛ ችግር ገጥሞናል። እስከ ግንቦት አንድ ቀን ትርጉም ያለው የገንዘብ መጠን ማሰባሰብ እስካልቻለን ድረስ የምግብ እርዳታ ከማቅረብ አንጻር ከፍተኛ ችግር ይገጥመናል። ዓለም አቀፉ ሕብረተሰብ አስፈላጊውን ድጋፍ ሲያደርግ መቆየቱን ኃላፊው አስታውሰዋል። እስካሁን ከመንግሥት ከራሱና ከለጋሾች የተገኘው መጠን ግን ለዚህ የፈረንጆች ዓመት 2016 ከሚያስፈልገው 1.4 ቢሊዮን ዶላር 51 ከመቶ ብቻ መሆኑን አመልክተዋል። ለ10 ነጥብ 2 ሚሊዮን ኢትዮጵያውያን የሚያስፈልገው የምግብ እርዳታ እንዳይቋረጥ ለማድረግ ደግሞ ቀሪውም ገንዘብ በፍጥነት መምጣት እንዳለበት አስረድተዋል። ጉዳዩ ምንድን ነው? አብዛኛውን ገንዘብ አሁን ማግኘት አለብን። በጣም ተጨባጭ የሆነ ምሳሌ ልስጥ። ለተጎዱ ወገኖች ምግብ ተገዝቶ ሀገር ውስጥ እስኪገባና እስኪደርሳቸው ድረስ መቶ ሀያ ቀናት ይፈጃል። እንደ አውሮፓውያን አቆጣጠር እስከ ግንቦት አንድ ድረስ የሚበቃ ምግብ አለን። የምግብ አቅርቦቱ ከዚያም በኋላ እንዲቀጥል ግን ሶስት ወራት ቀደም ብሎ መገዛት አለበት። እየተመለከትን ያለነው ያንን ነው። ያንን ለመግዛት ገና የተሟላ ገንዘብ የለንም። እጥረቱ እንዳይከሰት መከላከል እንፈልጋለን። እናም ሁኔታው አጣዳፊ መሆኑንና የገንዘብ ድጋፉን በአስቸኳይ መምጣት እንዳለበት Yes, have have a 51 percent of the 1.4 billion has been raised. But we need to even do more and ensure this is on the table. We have the funds we need. <laughs> ከመቶ ተገኝቷል። ነገር ግን ከዚህ የበለጠ መስራትና የምግብ አቅርቦቱን መቀጠላችንን ማረጋገጥ አለብን። በምግብ እርዳታ አቅርቦቱ ላይ የሚያጋጥም ማንኛውም መዘግየት ወሳኝ በሆኑ ሌሎች ዘርፎች ላይ ተጽዕኖ አለው፣ በተመጣጠነ ምግብ፣ በጤና በመሳሰሉት ላይ። እናም ለምግብ እርዳታ ጥያቄ አሁኑኑ ምላሽ መስጠት ሌሎች ዘርፎች ላይ ተጽዕኖ እንዳይኖር ወሳኝ ነው። በሌሎች ዘርፎችም ቀውስ እያየን ነው። አሁን በኢትዮጵያ የበልግ ወቅት ነው። በዚህ የበልግ ወቅት በቂ ዝናብ ከተገኘ የተረጂዎች ቁጥር ሊቀንስ እንደሚችልም ተገምቶ ነበር። ባለፈው ታኅሳስ ይፋ በተደረገው የሰብአዊ እርዳታ ጥያቄ ሰነድ ላይ እንደተመለከተው በዚህ የበልግ ወቅት በቂ ዝናብ ከተገኘ ከ10.2 ሚሊዮን ተረጂዎች አንድ አስረኛው ከሐምሌ መጨረሻ ጀምሮ ራሳቸውን ይችላሉ። የዩኤን ኦቻ የስራ ኃላፊ እንደሚሉት ግን ያ የሆነ አይደለም ዝናቡ በጊዜው እየመጣ አይደለም። ዝናብ መኖር አለመኖሩ ብቻ አይደለም፣ ዝናብን በትክክለኛው ጊዜ ማግኘቱ ነው ቁም ነገሩ። የአስቸኳይ እርዳታውንም ለመከላከል እያቀድን ነው አሁን ያሉትን ፍላጎቶች ለማንጸባረቅ ማድረግ ያለብን ይህን ዘመቻ ማቀላጠፍ ነው። በቅድሚያ 1.4 ሚሊዮን ዶላር ማግኘቱ ላይ ማትኮር አለብን። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ10 ነጥብ 2 ሚሊዮንም ሊጨምር እንደሚችል ስጋት መኖሩን ኃላፊዋ ተናግረዋል። በዘጠና ቀናቱ ዘመቻ ዋሽንግተንን ጨምሮ ወደ ለጋሽ አገሮች ዋና ከተሞች ጉዞዎች እንደሚደረጉ፣ በድርቅ የተጎዱ አካባቢዎችም እንደሚጎበኙ ኃላፊዋ አስታውቀዋል። እርሳቸው እንዳሉት ጉዞ የሚደረገው ከኢትዮጵያ መንግስትና ከተባበሩት መንግስታት የሰብአዊ እርዳታ ድርጅቶች በተውጣጣ የሉካን ቡድን ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ሽን ጋቢና ላሻንጉል ላሻንጉል ላሻንል ዘጋቢና ዘጋቢና ብላሻንጉል በዛሬው ዝግጅታችን ወደ ዩናይትድ ስቴትስ ህጋዊ ባልሆነ መንገድ ደቡባዊና ማዕከላዊ አሜሪካን ሀገሮች በእግር በመኪናና በጀልባ ተጉዘው የሚደርሱ ኢትዮጵያውያንን ታሪክ እናቀርባለን። በዚህ ተከታታይ ዘገባ ጉዟቸውንና አሁን ያሉበትን ሁኔታም እናስቃኛቸዋለን። የዛሬው ቀዳሚው ክፍል ሰንበት የተባለ የ32 ዓመት ወጣት ከኢትዮጵያ ወደ ኬንያ ከኬንያ ደግሞ በብራዚል በኩል አድርጎ ወደ ፔሩ ኢኳዶር፣ ኮሎምቢያ፣ ፓናማ ይሸጋገርና በማዕከላዊ አሜሪካ ደግሞ ወራት የፈጀውን የኮስታሪካ፣ ኒኳራጋ፣ ሆንዱራስ፣ ጓቲማላ ከዚያ በሜክሲኮ በኩል ወደ ዩናይትድ ስቴትስ ያደረገው ያደረጉትን ጉዞ ለሄኖክ ገልጾለታል። እንከታተለው። የኬንያ ፓስፖርት ገንዘብ ተገዝቶ ደላላ ነው ወደ ለደላላው ሰባት ሺህ ዶላር ከስና የኬንያ ፓስፖርት ሰጥቶልኝ ከኬንያ ኤርፖርት እስከ ሳውፖሎ ብራዚል ድረስ አበረዊ ብራዚል ደረስ ከዛ ከብራዚልስ ከብራዚል በኋላ ከብራዚል ሳውፖሎ የሚባል ሀገር እስከ ሪዮ ብላንካ የሶስት ቀን ባስ ሶስት ቀን ቀንና ሶስት ቀን ለሊት ተጉዘን አሲስ የሚባል ቦታ ደረሰን። አሲስ የምትባለው የብራዚል ውስጥ ነው የምትገኘው። ከእሷ ደግሞ የአራት ሰዓት መንገድ ተጉዘን ፔሩል ቦርደር ድረስ ደረሰን። ሌሎች ተጨማሪ እዛው መንገድ ላይ ያገኟቸው ኢትዮጵያውያን ነበሩ። ከነሱ ጋር ሆኜ ፔሩል ቦርደር ድረስ ደረስን። ስንት ነበራቸው? ኢትዮጵያውያኑ? ኢትዮጵያውያን እኔ አሁን ፔሩል ላይ ብራዚል ላይ ያገኟቸው ወደ ስድስት ነበሩ። አንድ ላይ ሁሉም የተለያየ የራሱ አይነት ችግር ነበረበት፣ እና ሁሉም ግን ያው ምክንያቱም ምንም መጠራጠሩ አንድ አይነት የሆነ ጉዳይ ነበሩ ነበረ። ሽሽታቸውን አገርን ጥለው መጥፈፋቸው ትልቁ ነገር ሀገራቸው ውስጥ ያለውን ስርዓት ጥላቻ ብቻ ነበረ። ምን ያህል ጊዜ ቆያችሁ ፐሩ? ፔሩ፣ አልቆየንም ገንዘብ ከፈልንና ፔሩ እጅግ በጣም የሚገርም አስቃቂ አስጨቃቂ መንገድ ነበር። እንዳለ አገሩ ተራራ ብቻ ነው። በጣም ያስፈራ ነበር እጅግ በጣም ገንዘብ ለማን ነው የከፈላችሁት? በዚህ መንገድ ላይ ስንሄድ የሚገርም ነገር በየቦርደሩ ላይ እነዚህ ላቲኖች የፔሩ ላይ የሆነ ሰው ቦርደሩ ሲያሻገር መቶም አምሳ ዶላር ሁለት መቶም እየተቀበሉ ከቦታ ቦታ ከአሁን ለምሳሌ ከፔሩ ቦርደር ጋ ስንደርስ ከኩስኮ ድረስ ወስዳችኋለሁ ብሎ መቶ መቶ ዶላር ተቀባዩ እና የፕስኩ በአስር ዶላር በአስ በአምስት ዶላር ትኬት ይገዙልን እና ዘጠና ዘምን ዶላር ለእነሱ ይወስዳሉ። ስላገናኙ እና ቋንቋን ስለማንችል ብቻ ግዴታ የእነሱ እርዳታ ያስፈልገን ስለነበር በማንኛውም አይነት መልኩ እነሱ ጋር ሄደን የተጠቀሙ ተጠቅሞ፣ በባስ ነው ነበር የምንሄደው። መንገድ ላይ ስሜት ፖሊሶች ይዙ ነበር፣ የገቢ ፖሊሶች በየጊዜ ይዙ ነበረ እና ኪሳችን ውስጥ ያለውን አስርም አምስት ዶላር አንዳንድ እንዲሆን በጉልበት ነው ፈትሸው ለሚወስሉት ነው የነበረው። ፔሩ የሚገርም በጣም ትልቅ ሀገር ሳይሆን በቃ ከብራዚል ያነሱ ሀገር ነው ግን በረሃማ ስለሆነ ድግ በጣም በቃ በጣም የሚያሳቅቅ ነብስና ስጋችን ከላይቶ ነው። ከፌሩ ሊወጣ ነው። በእግር ነበር የምትሄዱት? በእግርም በመኪናም እንዴት ነበር የምትጓዙት? ቦርደር ቦርደሮችን በእግር ነው የሚሄደ። ሁለት ሶስት ሰዓት መንገድ በእግር ነው ሄዳል። ቦርደሩ በባስ የምትሄድም በባስ ሄድ ነው። ፖሊስ አለ የሚባል በስራ ወረዱሉና ያስወረዱሉና ድጋሚ በእግር ነው። ስለዚህ የሚመሯቸው ሰዎች አሉ ማለት ነው። የሚመሩን ሰዎች ያው ገንዘብ ስለምንከፍላቸው ከተያዝን ደግሞ ተያዝን ነው ለፖሊሶች ድጋሚ ደግሞ ጭማሪ ገንዘብ ከፍለን ድጋሚ ለቁ። በእንደዚህ አይነት ሁኔታ ነው ፌሩ ብሎን ያለፍ ነው። ኢኳዶርን ገባን። ኢኳዶር ስንገባ ኢኳዶርን ሲንቲንግ ነው። እዚህ መንገድ ላይ ያለው ኮሎምቢያና ፓናማ ነው ለየት ያለው ነገር እሱና ስደርስ ደርስ ዘነባለው ይሆ። ስለዚህ ኢኳዶርን በተመሳሳይ ሁኔታ ያለፋችሁና ኮሎምቢያ የገባችሁ ምኑ ነው ለየት ያለው? ኮሎምቢያ ኮሎምቢያ በቦታ የሚባል ዋና ከተማው ስንደርስ የሚገርም እጅግ በጣም ዘራፊዎች አሉ ወሲባዊ ጥቃት እያደረሱን ነበረ። መጥተው እንደ ማሻሸት ምናምን ነገር እና አይዟችን ማሻግሯችኋለን ብለውን እንደ ማሳለዝ የሚሞክሩ ነበር። አንድ ላይ የነበረን ሰዎች ስለነበረ አንድ ላይ ህብረት ምን ተጣጠም በጉልበት ሁሉም ገፈታፍረን ለማምለት ሞከረን። በእርግጥ ፖሊሶች ምቶ ጊዙን ፖሊሶች ይዘውን የሆነ ቀጥቃዘ የሆነ ቦታ አሳድረውን ብራችንን ተቀብለው ለጠፉ። ግን ከነዛ ሰዎች እንዲህ በህብረት በሚሆን ብቻ ምበጠናት እንዴት የሚባል ከተማ ኮሎምቢያ ውስጥ ከዛ ከቱን ቤት ካሪቢያን የምትባል የውሃ የሆነች ከተማ አለች፣ በኮሎምቢያ ና ፓናማ ቦርደር። እሷን ውሃ ለመሻገር ሰላሳ ሰላሳ ዶላር ክፈሉ ብሎ ከፈለ እሷን አሻገሩ። እንደገና ሰባት መቶ ብር ክፈሉዋሉ ና ኮሎምቢያ ና ፓናማ መካከል ላይ ምንም አይነት መንገድ የለም እና ጫካ ነው። እሱን ጫካ በጣም ቅርብ እንደሆነች ነግረው ሰባት ሰባት መቶ ዶላር አስከፈሉ ና ሁለት ቀን ምናምን ብቻ መንገድ እንዳለ ነግረዋል። ከኛ ጋር የሚመራን ሰውዬ ይዞን ሁለት ቀን ከሄደ በኋላ ጠፋብን። እዛ ጫካ ውስጥ አንድ ወር ነው ቆየ? አንድ ወር ፓናማ ውስጥ ነው ወይስ ይሄ የሚሆነው ኮሎምቢያ ውስጥ ነው? ፓናማ ፓናማ ፓናማ ነው፣ ኮሎምቢያ ጫካ ውስጥ መሀል ላይ ቦርዳቸው መሀል ላይ። እሺ፣ እዛ ጫካ ውስጥ አንድ ወር ቆየ። ስድስት ከነበር ሚሰሰዎች ሁለቱ ታማጅ ሞተዋል። ብዬ እንደምነግር አላውቅም፣ አይናችን እያየ ሞቶ ውስጥናል። ከባድ ነገር ነው። በምንድን ነው የሞቱት? አሟቸው ነው ያልከው። በወቅቱ እዛ ላይ ሆነ ሰውነታችን ቆሳስሎ ስሎ ነበረ። ድንቅ ምናምን የሚባሉ ነገሮች ስተኛ ጋር ይበሉ ነበር። ሰውነታችን ቆስሎ ነበር እና የወባ በሽተኞች ሁለችን ተጠቅተን ነበር። ወባ መገምን በወቅቱ አናገኝም ነበር እና ሁለት ጓደኞቻችን በዛ ምክንያት መቋቋም ስላልቻሉ ሞተዋል። የምንጠጣ የነበረው ወራጅ ውሃ የወንዝ ውሃ ነበረ። እሱም ጨዋማ ነበር። ሁለቱ ባደኞቻችን አይናችን የቀለማችን ያዝ ነው ይዘን አፈር አልበት ከማንችልበት አይነት ጊዜ ነበር የደረሰ ነው። ምክንያቱም እኛ አቅም አልነበረ ነው በጣም ተለናቸው ይገን የመጀመሪያው ፓናማ ካምፕ የሚባለውን ስናገኝ የፓናማ ዜቃዎች በጣም እርዳታ አደረጉና የተሻለው ማለት ምግብ፣ መጠጥ ምናምን ነገር የሚባለውን ነገር ሰጥቶን ከዛ ጋገምን ድጋሚ ወደ ሁለተኛው ካምፕ ላኩን። ትጋሜ ሶስተኛው ካምፕ ላኩን። ሶስት ካምፕ ነው ያለው። ዓይናችንን ፊንገርፕሪንት፣ እጃችንን፣ ሁሉ ነገራችንን መረመሩ። ከዛ በኋላ የአስራ አምስት ቀን ውጡ ወረቀት ሰጥቶልና ከፓናማ እንድንወጣ ያን ወረቀት ይዘን ወደ ኮስታሪቃ ሲወጡ በቃ ኢትዮጵያ የሆነ ማንም ነው የሚመለከተው አካል ሊያደርግ የሚችለውን ነገር በሙሉ አርክለ በቃ ሚሌላ ምንምለው ነገር የለም። ጉዟቸው ገና ግማሽ ምዕራፍ ላይ ነው ያለው። ኮስታሪካን ጨምሮ አምስት ሀገሮች ይቀሯቸዋል ወደ ዩናይትድ ስቴትስ ለመመለስ። እሱን በክፍል ሁለት እናቀርበዋለን። አሁን ለመሆኑ የት ናቸው ካላችሁ ደግሞ በዩናይትድ ስቴትስ የፖለቲካ ጥገኝነት ጠይቀው ተቀባይነት ባለማግኘታቸው ወደ ሀገራቸው እስኪመለሱ ድረስ በፍሎሪዳ ግዛት በሚገኝ ብሮዋርድ ማቆያ እስር ቤት ላይ ይገኛሉ። በኢትዮጵያ ስራ እያቀርኩት ያለው ስራ አሁን የተወሰነ ክፍል የመጀመሪያ ስራ ከዚህ አሰልጣኞች የፊታችን ሳምንት በተከታታይ ጉዟቸውን እና አሁን ያሉበትን ሁኔታ አስመልክቶ የሚመለከታቸው አካላትን ምላሽ አካተን ዘገባው ይቀጥላል። አሁን በመቀጠል እንግዲህ አሁን የጋቢና ቪኦኤ ፕሮግራሞቻችንን ለማዳመጥ ከፈለጋችሁ አድማጮቻችን በአጭር ሞገድ ዝግጅቶቻችን በ19 ሜትር ባንድ በ15580 ኪሎ ኸርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን ለመከታተል ትችላላችሁ። አት ቪኦኤ አማሐሪክ ላይ ማለት ነው። መስታወት ኳስ ተወጃለሽ? ኳስ ብዙም አይደለም። በነገሮች ላይ በኢትዮጵያ የእግር ኳስ ውጤት እንዲመጣ ውጤትን ብቻ ሳይሆን በሂደት እንዲሻሻል የወጣቶች ስልጠና ወሳኝ መሆኑን ብዙ ሰው ይስማማል። እንዴት የሚለው ላይ ግን ብዙ መላምቶችና ትግበራዎች አሉ። ወጣት ስፖርተኞችን በዚህ በዩናይትድ ስቴትስ የሚያሰለጥን አንድ ኢትዮጵያዊ አሜሪካዊ ታሪክን ይዘናል። እንግዲህ ስልጠና፣ አደረጃጀትና መሰረተ ልማቱን በልምድ ልውውጥ ድጋፍ ለማድረግ ነው ጥረቱን የያዘው። ሀምሳሉ፣ ፈቃዱ ይባላል አደል፣ ካልተሳሳትኩ ሄኖክ። በካሊፎርኒያ ግዛት ሳክራሜንቶ አርመኝ ዩናይትድ የተባለ ቡድን ውስጥ የወጣቶች እግር ኳስ አሰልጣኝ ነው። ከሶስት እስከ አስራ ስምንት አመት የሆኑ ታዳጊዎችን ያሰለጥናል። በአውሮፓና አሜሪካ ያለውን የእግር ኳስ ስልጠናና አደረጃጀት ወደ ኢትዮጵያ ለማሸጋገር የያዘውን ጥረት ለሄኖክ እንዲህ ገልጾለታል። በኢትዮጵያ ስራ እያቀድኩት ያለው ስራ አሁን የተወሰነ ክፍሌ ይጨበታለሁ። የመጀመሪያ ስራ ከዚህ አሰልጣኞችን ወስዶ እዛ ያሉ ወጣቶችን ወጣት አሰልጣኞችን ማፍራት ማለት ነው። እነዚህ ወጣት አሰልጣኞች ደግሞ ወጣት ተጫዋቾችን አፍርተው ለሀገር የሚበቁ ተጫዋቾችን እንዲያስገኙ የሚል እቅድ ያለኝ፣ ሁለተኛው ደግሞ የተወሰኑ አሰልጣኞችን ወደዚህ ሀገር አምጥቶ የዚህን ሀገር የእግር ኳስ ክለቦችን መሰረታዊ የሆነ አደረጃጀት አይተው እንዲሁም የአሰለጣጠን ሁኔታቸውን አይተው ልምዱን ይዘው ሄደው አገር ቤት ላሉት አሰልጣኞችም እንዲሁም ክለቦች እንዲሁም ደግሞ ተጫዋቾች አካፍለው የተሻለ የእግር ኳስ ቡድን ለወደፊት እንዲኖረን የሚለቀጥ ነው ያለኝ። እንግዲህ በሀሳብ ሳይሆን ስራ ጀምራቸዋል። የሚመጡ አሰልጣኞች አሉ። ስንት ናቸው? ሰባት ናቸው። ለስድስቱ ተልኳል ደብዳቤው። እዚህ በሚመጡ ጊዜ ምንድን ነው ከዩናይትድ ስቴትስ ቡድኖች ወይም የቡድን አደረጃጆች እና አሰለጣጠን ምንድን ነው የሚማሩት። በእኛ ሀገር እንደምታውቀው በልጆች ላይ የተመሰረተ አሰራር የለም ያለው ላይ ከደረሱ በኋላ አሁን ጥሩ ነው አስራ አምስት ዓመት በላይ ያሉ ጀምሮ ጀምሮታል። ጥሩ እያደጉ ነው ያለው እሱ ጥሩ ለውጥ ያመጣል። በልጅነት ስትማር እና አድገት ስትማር ነገሮች አንድ አይደሉም። በልጅነት እየተማርክ እሱን እያዳበርክ በወጣ ቁጥር ላይ ስደርስ ጥሩ የሆነ ፕሮፌሽናል ልጦ የምችልበት ዓለም አቀፍ ውድድሮች ላይ አገር ወክ ለትጫወት የምችልበት ሁኔታዎች ይፈጠራሉ የሚል እምነት ነው ያላን። እኛ ሰልጣኞች ወደዚህ በሚመጡበት ጊዜ አሁን ሰኔ አንድ በዚህ ሀገር አቆጣጠር እኔ የምሰራበትን ክለብ እንዲጎበኝ ነው የሚደረገው። እንዳለ አደረጃጀትም ከዛ ከዳይሬክተሩ ጋር ቁጭ ብለው የልምድ ልውውጥ ያደርጋሉ። ሰኔ ሁለት ላይ ቼክ ሪፐብሊክ የሚባል ኤምኤልኤስ ላይ የተሳተፈ ያለ ክለብ አለ። የዋናውን ቡድን ትሬኒንግ ያያሉ። ከአሰልጣኝና ከዳይሬክተሩ ጋር እንዲሁ ልምድ ይቀስማሉ። አደረጃጀቱን ያያሉ። ከዛ ከሰዓት ላይ ደግሞ የወጣት ቡድንን የዛኑ ክለብ ወጣት ቡድን አደረጃጀት፣ ሁሉን ነገር ያያሉ፣ ትሬኒንግን ይከታተላሉ እና ከኛ ሀገር አንጻር እያነጻጸሩ ያለውን ነገር እንዲማሩ ወደኛ ሀገር ደግሞ እንዴት ልንወስድ እንችላለን ይህን ልምድ የሚለውን ነገር እንዲያስቡ እናደርጋቸዋለን የሚል ነው። ከዛ ሰኔ ሶስት አምስት ያለው የላሊጋ ሶስተኛ ደረጃ ኮርሱን ነው የሚወስዱት። እሱ ላሊጋ ሶስተኛ ደረጃ የስምንት የስፔን ስፔን ላይ የሚጫወቱ ክለቦች ባርሳ፣ ሪያል ማድሪድ እና ሌሎችም አሉ ስምንት ቡድኖች ናቸው። የነዛን ኳሪክለም አሰለጣጠን ኳሪክለም የሚባለው የማኑዋሉን እንደዛ ብሎ ነው የሚጠሩት። የእነሱን ኳሪክለም አንድ ላይ ጨምቀው ያወጡት ያስተምጣጥም ዘይዜ ነው። እሱን ነው የሚያስተምሯቸው። ያ ማለት የዋናው ቲሙን ሳይሆን ሶስተኛ ደረጃው ወጣቶች ላይ ያለውን አደረጃጀት ነው። ከዛ ሁለተኛው ሌቭል ላይ ከፍ ላሉት ይሆናል። መጨረሻው ሶስተኛ ዋናው ደግሞ ስፔን ተኪደው ነው የሚወሰደው። እሱ በአስራ ሶዘን ሰቨንቲን ነው የሚባለው። እዛ ስፔን ተሄዶ ስምንቱም ክለቦች ላይ እየተዞረ ነው የሚሰጠው። እንግዲህ አላማው ወደ ኢትዮጵያ እንዲመለሱ እንዲመለሱና የወጣቶች ስፖርት ስልጠናን ባደረጃጀትም ሆነ በትግበራ እንዳያሻሽሉ ነው። በጣም ዋናው አላማዬ የወጣቶች ስፖርትን ስልጠና ለማሻሻል እና የተሻለ ለማድረግ እኔም አስበው እንደ ኖርካል ሜምበር ዚህ የኖርካል አባል ነኝ እኔ። ኖርካል ማለት በኖርት ካሊፎርኒያ የሚገኝ ፌዴሬሽን ነው። የእኛ አላማ ምንድን ነው? የተሻለ ኮች ባፈራ ቁጥር የተሻለ ወጣት ተጫዋች ታፈራለ።